የሪፐብሊካን ፓርቲውን ፕሬዚዳንታዊ ፉክክር እጩ የዶናልድ ትራምፕን መመረጥ መቀበላቸውንና ማጽደቃቸውን በይፋ ያሳውቃሉ ተብሎ ተጠብቀው የነበሩት የቴክሳሱ ሴናተር ቴድ ክሩዝ የተጠበቀባቸውን ባለማድረጋቸው ከትራምፕ ደጋፊዎች ጩኸት ተነስቶባቸዋል። የፓርቲው ምክትል ፕሬዚዳንት እጩ ማይክ ፔንስ ባደረጉት ንግግር ዶናልድ ትራምፕን ተዋጊና ድል አድራጊ ሲሉ ጠርተዋቸዋል። ሰለሞን አባተ ከስፍራው Mr. Chairman, delegates, friends, and my fellow Americans, thank you from the bottom of my heart. I am deeply humbled by your confidence, and on behalf of my family, here and gone. ሊቀመንበር፣ ልኡካን፣ ጓደኞቼና ወገኖቼ አሜሪካውያን፣ ከልቤ አመሰግናችኋለሁ፣ አሉ ማይክ ፔንስ በትናንት ምሽት የንግግራቸው መክፈቻ። በእምነታችሁ በጥልቅ ተነክቻለሁ። የዩናይትድ ስቴትስ ኦፍ አሜሪካ ምክትል ፕሬዚደንት ሆኜ ለማገልገል ስለመረጣችሁኝ በቤተሰቤ ስም ምርጫችሁን እቀበላለሁ። የሪፐብሊካን ፓርቲው ምክትል ፕሬዚደንታዊ እጩ ማይክ ፔንስ ወዲያውም አስከትለው የፊታችን ጥቅምት ሀያ ዘጠኝ ለሚካሄደው ሀምሳ ስምንተኛው ፕሬዚደንታዊ ምርጫ የሪፐብሊካን ፓርቲው ልዑካን በእጩነት ስለመረጧቸው ዶናልድ ትራምፕ እማኝነት ሰጡ። ለፕሬዚደንትነት የመረጣችሁት ሰው አሉ ፔንስ፣ ጨርሶ የማይረታ የማይመለስ ነው፣ ተዋጊና ድል አድራጊ። You have nominated a man for president who never quits, who never backs down, a fighter, a winner. A... This is the outsider, my running mate, who turned a long shot campaign into a move. ከእኔ ጋር አብረውኝ ሊወዳደሩ የተዘጋጁት ሰው ከውጭ የገቡ ረዥሙን የቅስቀሳ ዘመቻ ወደ ንቅናቄነት የቀየሩ ናቸው። እንደ ሰሞኑ ተናጋሪዎች ሁሉ ማይክ ፔንስም ወደ ዴሞክራቲክ ፓርቲውና ወደ ታሳቢዋ እጩ፣ ወደ ቀድሞዋ ሴናተርና የውጭ ጉዳይ ሚኒስትር ሂላሪ ክሊንተን አሻግረው ማለማቸው አልቀረም። ዴሞክራቲክ ፓርቲው አሮጌ ሀሳብ፣ አሮጌ ሰው ይዞ መጣ ብለዋል። አሜሪካ አዲስ እና የተለየ ነገር ፍለጋ እየጮኸች ባለችበት ጊዜ ሌላኛው ፓርቲ የነከሰ አጀንዳና በብዙ የሚታወቁ ስሞችን ይዞ መጣ። በሁለቱም ፓርቲዎች ውስጥ ያሉ ሰዎች ለለውጥ እየተቁነጠነጡ ነው። ዋሽንግተን ላይ ያለውን የተለመደ አሰራር ለማስወገድ ተዘጋጅተዋል። ዲሞክራቶቹ ግን ይህች አገር የተሰላቸችባቸውን ነገሮች ሁሉ የሚወክሉ ሰው ለመቀባት እየተሰናዱ ነው። ሂለሪ ክሊንተን አንዳች የተሻለ ሹመት ወይም ማዕረግ ነው የሚፈልጉት። ማይክ ፔንስ ሀገሪቱ በሁሉም ዘርፎች አለችበት የሚሉትን ደብዛዛ ሁኔታ ዘርዝረው፣ እኛ የምንጫወተው ለማሸነፍ ነው። እኔም ይህንን ዘመቻ የተቀላቀልኩት ለዚሁ ነው ብለዋል። ፔንስ ንግግራቸውን እንደጨረሱ ዶናልድ ትራምፕ ከመድረክ ጀርባ ድንገት ብቅ ብለው ጨበጧቸውና አቀፍ አድርገው በአየሩ ላይ ሳሟቸው። ሌላው ትልቁ የምሽቱ እንግዳ የነበሩት የቴክሳሱ ሴነተር አስራ አምስቱ የዶናልድ ትራምፕ ተናናቂዎች በዘመቻው ውስጥ እስከ መጨረሻ የቱ ደቂቃ የተገዳደሯቸው ቴድ ክሩዝ ናቸው። ክሩዝ ወደ መድረኩ እንደገቡ ሲተዋወቁ ከስብሰባው ታዳሚ የነበረው አቀባበል እጅግ የሞቀ ነበር። እናም ክሩዝ እንደወጡ ዶናልድ ትራምፕን ትናንት በተደረገው ምርጫ እንኳን ደስ ያለው ሲሏቸው ሰው የልቡ የደረሰ መሰለ። እዚህም ቀጠሉ። ስለ ሀገሪቱ ሁኔታና አሜሪካውያን ስለሚፈልጉት ሁሉ ተናገሩ። ለመርህ የሚቆሙ በምንጋራቸው እሴቶች ዙሪያ የሚያሰባስቡንና አንድ የሚያደርጉን ስለ ፍቅር ሲሉም ቁጣን የሚጠሉ መሪዎች ይኖሩን ዘንድ ይገባናል። ይህ ነው ለሁሉም መለኪያ ደረጃው መሆን ያለበት። ያ መሪ ማን እንደሆነ ግን አልተናገሩም። ክሩዝ እስከ ዛሬ ያለውን የአሜሪካ የከፋ ገጽታ ዘረዘሩ። የነጻነትን ምንነትና የአስፈላጊነቱንም ደረጃ ተነተኑ። ወደ ዶናልድ ትራምፕ ስም ግን አልተመለሱም፣ ጨርሶ አልተመለሱም። እንዲያውም እንዲህ አሉ። ለምታደምጡኝ ሁሉ እባካችሁ ለመጪው ምርጫ እቤታችሁ አትቅሩ። አገራችሁን የምትወዱ ከሆነ፣ ልጆቻችሁን የምትወዱ ከሆነ ተነሱና ተናገሩ። ሕሊናችሁ ለሚያዛችሁ ድምፃችሁን ስጡ። በምርጫ ካርዶች ላይና ታች ተመልከቱ። ነጻነታችንን ያስጠብቃል፣ ለሕገ መንግሥቱ ታማኝ ነው ለምትሉት ለዚያ ድምፃችሁን ስጡ። ያ ሰው ማን እንደሆነ ወይም ማን ሊሆን እንደሚችል ግን ክሩዝ አልተናገሩም። ሌሎቹ እንዳደረጉትም እገሌን ምረጡ አላሉም። ከዚያ ጩኸት ተከተለ። ግማሹ ውረድ ውረድ አለ፣ ግማሹም ው ክሩዝ ንግግራቸውን አምላክ ይባርካችሁ አሉና አጠናቀው ወጡ። ሲወጡ ግን እንደገቡ አልነበረም። አንዳንድ ያነጋገርኳቸው ልኡካን ጥሩ ጀምሮ መጨረሻ ላይ አበላሸው ሲሉ በሌላ በኩል ደግሞ እሰየው ትራምፕ እኮ አባቱን በነፍስ ግድያ ወንጅሎበት ይቅርታ እንኳን አልጠየቀም ያሉኝም ከልዑካኑ መካከል አጋጥመውኛል። በፌስቡክ ላይቭ ከአዳራሹ በቀጥታ አስተላልፍላችኋለሁ። ዛሬ የአራቱ ቀናት ማብቂያ ነው። ዶናልድ ጆን ትራምፕ የአርባ አንደኛው የሪፐብሊካን ፓርቲው ጉባኤ ፕሬዝደንታዊ እጩና አርባ አምስተኛውን የዩናይትድ ስቴትስ ፕሬዚደንት ለመሾም የሚካሄደው የሀምሳ ስምንተኛው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ እጩ የፓርቲውን ውክልናቸውን የሚቀበሉበትን ንግግር ያደርጋሉ። በቀጥታ ዘግብላቸኋለሁ። በፌስቡክ ተከታተሉኝ። ከሪፐብሊካን ፓርቲው ጉባኤ ለአሜሪካ ድምፅ ሰሎሞን አባተ ነኝ። ክሊቭላንድ ኦሃዮ።